ከማህበረሰብ ለማህበረሰብ ከፎቶች ላይ ባየው መልክሽ፣ ውበት፣ ቁንጅናሽ አውስትራሊያን ጨምሮ አብዛኛዎቹ የዓለማችን ሀገራት የእናቶች ቀንን የግንቦት ወር በገባ በሁለተኛው ሳምንት እሁድ ያከብሩታል። በርካቶች ለእናቶቻቸው ያላቸውን ክብር ለመግለጽ የተለያየ ስጦታዎችንም ያበረክታሉ። ወደ መዝናኛ ስፍራዎችን በመሄድ ይገባበዛሉ፣ ወይም በህብረት ተሰባስበው ያከብራሉ። እርግጥ ነው የእናቶች ቀን ከዓመቱ 365 ቀናት አንዷ ቀን ብቻ ተመርጣ እንድትከበር የተወሰነ ቢሆንም በርካቶች እያንዳንዷ ቀን ለእናቶች የተለየ ክብሬታን ፍቅርንና ትኩረትን መስጠት ግድ ነው በሚለው ሀሳብ ይስማማሉ። ለመሆኑ ዛሬ በዓለም ዙሪያ በአንድ መንፈስ የሚከበረው የእናቶች ቀን ጥንስሱ ከየት ተጀመረ? በዘመኗ እናት ለመሆን ያልበቃችውና በሜይ አንድ ሺ ስምንት መቶ ስልሳ አራት አመተ ምረት ተወልዳ ኖቬምበር ሀያ አራት አስራ ዘጠኝ መቶ አርባ ስምንት አመተ ምረት ከዚህ ዓለም በሞት የተለየችው አሜሪካዊቷ አክቲቪስት አና ጀርቪስ የእናቶችን ቀን ከጥንስሱ እስከ ተግባራዊነቱ ያደረሰች በመሆኗ የእናቶች ቀን እናት ለመባል በቅታለች። አና የእናቶች ቀንን እንዲከበርም በጽኑ ስታገለግል የቆየችበትም ምክንያት ስትናገር እንደ መልካም አርአያነት የምትከተላትን ወላጅ እናቷን ለማክበር ለማክበር በብዙ ተጐርታ ግን ደግሞ ሕይወቷን በሙሉ ሌሎችን ስታገለግል የኖረችው እናቷን ለማስጠራት መሆኗን ትናገራለች። የአና እናት አን ሬቪስ ጃርቪስ ከልጆቿ መካከል ስምንቱ ገና በጨቅላነት እድሜያቸው የሰባተኛውን ዓመት ልደታቸውን ሳያከብሩ ከንጽህናና ከተመጣጠነ ምግብ ማጣት ጋር በተያያዙ በሽታዎች ሳቢያ በሞት አጥታቸዋለች። የአና እናት ታገለግልበት በነበረው በምዕራብ ቨርጂኒያ ሜቶዲስት ቤተ ክርስቲያን በየሳምንቱ እሁድም የበጎ አድራጎት ስራዎችን በመስራት በጦርነቱ ወቅትም ከሁለቱም ጎራ ለሚወድቁት ወታደሮች የማስታመም አገልግሎትን መድኃኒትንና ሕክምናን እንዲሁም እንክብካቤን ለሁሉም እንዲዳረስ በማድረግ ጓደኛ ማችንነትንና ፍቅርን ለማጠናከር ትሰራም ነበረ። በተለይ በአንድ ወቅት በውስጧ ያለውን ስትገልጽ እኔ ተስፋ የማደርገው አንድ ሰው በአንድ ወቅት ሴቶች የሚታሰቡበትን ነገር ያደርጋል። ወንዶች የሚታሰቡበት በርካታ ቀናቶች አሉ፣ ለሴቶች ግን ምንም የለም ብላ ነበረ። ይህንን የእናቷን የተስፋ ቃል ትሰማ የነበረችው የአስራ ሁለት አመቷ ታዳጊ ወጣት አና ጀርቪስ ወላጅ እናቷም ካረፈች ከሶስት አመታት በኋላ እናቷ በምታገለግልበት በነበረው ቤተ ክርስቲያን በመሄድ የእናቶችን ቀን እንዲከበር እንቅስቃሴ ጀመረች። ይሄ የሆነው እንደ አውሮፓውያኖቹ አቆጣጠር በ1908 ዓ.ም ነበረ። ዓላማውንም ስታስረዳ ሴቶችን ማክበር ማለት ሰላምን መፍጠር፣ ለእኩልነት መቆም ማለት ነው በማለት ተነሳች። ይህንን ሀሳቧንም የተቀበሉት የወቅቱ የአሜሪካው ፕሬዝዳንት ውድሮ ዊልሰን የሜይ ወር በገባ የሁለተኛው ሳምንት እሁድ የእናቶች ቀን ተብሎ እንዲከበር ወሰኑ። ይህ የሆነው እንደ አውሮፓኖቹ አቆጣጠር በ1910 ነበረ። በቀጣዩ ዓመትም በአሜሪካ በሁሉም ከተሞች የእናቶች ቀን በይፋ ይከበር ጀመረ። ከሁለት ዓመት በኋላም አና ከደጋፊዎቿ ጋር በመሆን የእናቶች ቀንን ዓለም አቀፍ ማህበር መሰረተች። አና እናቷ አን ያለእድሜያቸው በመድኃኒት እጥረት፣ በተመጣጣኝ ምግብ ችግር ለሚሞቱ ህጻናት፣ ለድሆች መብት፣ በጦርነቱ ምክንያት ለሻክረው የእርስ በርስ ግንኙነት ስትታገል መቆየቷን በማሰብ እናቷን ለማክበርም ስትል የጀመረችው የእናቶች ቀን በአጭር አመታት ውስጥ ዓለም አቀፍ ገጽታን በመያዝ መከበር ጀመረም። ነገር ግን ሲጀመር በቤተ ክርስቲያን ውስጥ በመገናኘት ማክበርን ደብዳቤ በመላላክ ፍቅርንና አክብሮትን የመስጠት ሂደትን አቅጣጫው ይዞ የነበረው ኋላ ላይ አቅጣጫውን እየቀየረ ሲመጣ በተለምዶም ከንግድና ገበያ ጋር እየተያያዘም ሲመጣ አናን ቅር እያሰኛት መጣ። የወቅቱም ነጋዴዎች ትርፍን ለማግኘት የእናቶች ቀን ከሁሉም በላይ ተመራጭ መሆኑን በማሰብ ለዕለቱ የሚሆኑ ካርዶችን ጣፋጭ ከርሜላዎችን፣ ስጦታዎችን እና አበባን ሲሸጡ ስታይ ቁጣዋን መቆጣጠር አቅቷት ከነጋዴዎች ጋር እስከ መጋጨትም ደርሳ ነበረ። ምክንያቱም አላማው ፍትህን፣ መብትን፣ እኩልነትን፣ ፍቅርን፣ መተሳሰብንና ጓደኝነትን ማዕከሏ አድርጋ ማህበረሰብን ስታገለግል የነበረችው እናቷንና አላማዋን ለማክበር የተነሳችበት ተጠልፎ ወደ ንግድ መግባቱ አሳዝኗትም ነበረ። በአንድ ወቅት የእናቶች ቀን እንዲጀመር ጥረት ማድረጓንና መድከሟ እንደ ጸጸታትም ተናግራም ነበረ። አና ጃርቬስ በከፍተኛ አላማና ትጋት የጀመረችው የእናቶች ቀን እንቅስቃሴ መጨረሻው ሳያስደስታት በ1948 ዓ.ም በ84 ዓመቷ ከዚህ ዓለም በሞት ተለይታለች። ዘመኗን በሙሉ ልጅ አልባ በሆነችው በአንዲት ሴት ተጀምሮ ዓለምን ያዳረሰው የእናቶች ቀን ዛሬ በጉጉት ከሚጠበቁት ልዩ ቀናት አንዱ ሆኗል። የእናቶች ቀንም በአውስትራሊያ ለመጀመሪያ ጊዜ የተከበረው በ1910 ዓ ም ሲሆን በዓሉ በየጊዜው አይነቱንና አድማሱን እየሰፋ በታላቅ ክብር ይከበራል። ዛሬ በእናቶች ቀን መባቻ የገበያ ማዕከላት የሚጣበቡበት፣ የሚደምቁበት የመዝናኛ ስፍራዎች በእናቶች ግብዣ የሚሞቁበት፣ ትምህርት ቤቶች፣ የማህበረሰብ ተቋማት ለቀኑ የተለያየ ክብር የሚሰጡበት፣ ግብዣን የሚያደርጉበት ቀን ነው። የእናቶች ቀን ልጅ አልባ በሆነችውና የእናቶች ቀን እናት ለመባል የበቃችው አሜሪካዊቷ አና ጃርቪስ ልግስና የተጀመረ ሲሆን አና አንድ ሰው ከአገሩ አልፎ በዓለም አቀፍ ዙሪያ ተጽዕኖ ፈጣሪ በመሆን የለውጥ ኃይል መሆን እንደሚችል ያሳየችና ያስመሰክረች ዛሬ የእናቶች ቀን እናትም ለመባል የበቃችሁ በዚሁ ተጽዕኖ ፈጣሪነቷ ነው። በዓለም ዙሪያ ሆናችሁ ቀኑን ለምታከብሩ ሁሉ እንኳን ለእናቶች ቀን በሰላም አደረሳችሁ እንላለን። ከኤስፔስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል ለኤስፔስ ራዲዮ ማርታ ጸጋው ነበርኩ። ከበልበር የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ ዛሬ ካንቺ ባጣው የኔ ያለ ማመመኝ በብርቱ ነፍስ ሳቆንና ነገሩ ንሳቴ ነው ቆይቼ ከኔ ፊት አየሁት መልክሽ ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። يا له